ኢትዮጵያ ለስደተኞች መጠለያ ከመሆኗ ጎን መብቶቻቸው ተከብረውላቸው በሀገሪቱ ውስጥ እንዲኖሩና መስራትም እንዲችሉ ሁኔታዎች እየተመቻቹ መሆኑን የስደተኞችና ከስደት ተመላሾች ኤጀንሲ ገለጸ። ኤጀንሲው ጉዳዩ ከሚመለከታቸው አካላት ጋር ዛሬ ውይይት አድርጓል። ፀሐይ ዳምጠው ተጨማሪ አላት። ኢትዮጵያ ለረዥም ዓመት ስደተኞችን ተቀብላ የማስተናገድ ልምድ ያላት ሀገር ናት። ነገር ግን በአሁኑ ጊዜ ስደተኞቹን ወደ ልማት በማስገባት ሰርቶ እንዲኖሩ ለማድረግ ቅድመ ዝግጅቱ ተጠናቋል ሲሉ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ምክትል ዳይሬክተር አቶ አዲሱ ቀበኔሳ ተናግረዋል። በሰብአዊ ድጋፍ ምግብ፣ መጠለያ እና መሰረታዊ አገልግሎቶችን ብቻ ነበር የምንሰጠው። አሁን ወደ ልማት ስንመጣ ስደተኛው ሰርቶ ራሱን የሚችልበት ሁኔታ እንዲፈጠር ነው እየተፈለገ ያለው ከአካባቢ ሰው ጋር በመቀላቀል ራሱን ሰርቶ ራሱን ማኖር እንዲችል ከመንግስት ማስፈለገው ሰርቪስ እንዲያገኝ ነው የሰራን ያለው ባለም አቀፍ ደረጃ። ሀገራችንም ይህን ሂደት ተቀብላ ተግባራዊ እያደረገችን ያለችው ባለፈ ለባለፈ ሁለት ዓመታት እንደውም ኢትዮጵያ ሀገራችን የዚህን አዲሱን አስተሳሰብ የአዲሱን የስደተኛ አያያዝና ድጋፍ አፕሮች እንደ ፓይለት ካንትሪ ተብላ ተመርጣ ላለፉት ሁለት አመታት ኤክስትራ ኤክስፐርት ትራይ ስናደርግ ነበር። በቅርብ ጊዜ ስደተኞችን አስመልክቶ የወጣ አዋጅ ለስደተኞች መጠለያና መሰረታዊ የሆኑ ነገሮችን ከማሟላት በተጨማሪ እንደ ማንኛውም የሀገሪቱ ነዋሪ ስራ ፈጥሮ ተቀጥሮ መስራትና የትምህርት እድል እንዲያገኙ እንዲሁም ከካምፒ ውጭ መኖር እንዲችሉ እየተመቻቸ ነው ብሏል። አቶ አዲሱም የስደተኛ አዋጅ በዓለም አቀፍ ደረጃ በጣም የተደነቀ ኢትዮጵያ የቆየ ስደተኛ መቀበል ልምዷን ፍላጎቷንና ኮሚትመንቷን በድጋሚ እንደ አዲስ ያረጋገጠችበት ሆኖ የተወሰደው የሪፎርም ገቨርንመንትም ይህን ኮሚትመንት ያስቀጠለ በተለይም ደግሞ በጣም ህጋዊ መሰረት እንዲኖር ያደረገ በመሆኑ ውጭ በጣም የተደነቀ ነው ያለ ወደ ልማት ስናሸጋግረው ትልቅ እድል ለኛ ስደተኛ ድሮ አንዳንዱ እንደሸ ሲያስቀምጥ እንደ መጥፎ እድል የሚያየዋል። አሁን ግን ስደተኛን ሆስት ማድረግ የልማት እድል ይፈጥራል በሚናስብ ለስደተኛው ስራ እድል ስንፈጥር ለሆስት ኮሚኒቲም ስራ እድል እንፈጥራለን። ስደተኛም ብቻ ተጠቃሚ የሚያደርግ የልማት ፕሮጀክት አይፈጽምም ነገራችን ላይ በአዲሱ አፕሮች አቋም ይዘን ሀገራችን እየተገበረች ያለችው ባለም አቀፍ ዙጃ ስማማንበት ስደተኛን ስናገለግል ስደተኛ ስንጠቅም የአካባቢ ማህበረሰብ መጥቀም አለብን። በኢትዮጵያ ከዘጠኝ መቶ ሺህ በላይ የሚሆኑ ስደተኞች ይኖራሉ ያሉት የኤጀንሲው ጥናት ገቢ ማሰባሰቢያ እና ፋይናንስ ቡድን መሪ አቶ ኪሮስ ክንፌ እስካሁን ከተለያዩ ዓለም አቀፍ ድርጅቶች ስደተኞችን ለመርዳት ለኢትዮጵያ የሚደረገው ድጋፍ አናሳ ነው ሲሉ ተናግረዋል። አቶ ኪሮስ በሀገሪቱ የሚገኙ በርካታ ስደተኞች የተሻለ ስራ እንዲያገኙ እየተሰራ ነው ብለዋል። ላለፉት በረዥም ዓመታት የዓለም አቀፉ ማህበረሰብ ሆነ ስደተኞች ተቀብለው እያስተናገዱ ያሉ ሀገራት ሲከተሉት የነበረው የምላሽ አሰጣጥ አተገባበር በዋናነት ሰብአዊ ድጋፍ ላይ ያተኮረ እና ያ ደግሞ የስደተኞችን ህይወት ብቻ ሳይሆን ተቀብለው እያስተናገዷቸው ያሉ ማህበረሰቦችም ተመሳሳይ የሊቪንግ ኮንዲሽን ስለሆነ ያላቸው በተመሳሳይ ችግር ውስጥ አብሮ እንዲኖሩ እያደረገ ስለሆነ የሰብአዊ ድጋፉን ከልማትና ከሰላም ግንባታ ጋር አስተሳስሮ በማስኬድ ስደተኞች በልማት ተጠቃሚ ሆነው ችግሮቻቸው ዘላቂ የሆነ መፍትሔ እንዲያገኙ የማድረግ አካሄድ ነው አሁን ዓለም አቀፍ ማህበረሰብ የተከተለ ያለ። ስለዚህ በዋናነት ሎንግተርም ሶሉሽን ላይ ፎከስ ያደረገ ያተገባበር ስርዓት ነው በመከተል ላይ ያለ ነው። ኢትዮጵያም በዚሁ ተመሳሳይ አስተባበር ነው እየተከተልን ያለ። እንደ አውሮፓውያን አቆጣጠር በ2018 ኢትዮጵያ ለስደተኞች የሚያስፈልገውን ድጋፍ 50 በመቶ በታች በማግኘቷ አስቸጋሪ ሁኔታ ማሳለፏን ጠቅሶ በዚህ ዓመት ከዓለም ባንክ ቃል የተገባላት 600 ሚሊዮን ዶላር የገንዘብ ድጋፍ ትልቅ ተስፋ መሆኑን ገልጿል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።